ጤናና አካባቢ ጤናማ ደም ለሁሉም ይላል የዘንድሮ የዓለም የደም ልገሳ ቀን መሪ ቃል። በዓለም አቀፍ ደረጃ እለቱ ሩዋንዳ ላይ ነው የታሰበው። ይህ ዕለት በዓለም የሚከበረውም በነፃ ደም በመለገስ ሕይወት ለሚያተርፉ ወገኖች ምስጋና በማቅረብ ነው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? የኢትዮጵያ የደም ባንክ ከተቋቋመ ጥቂት ዕድሜ ነው ያለው። በህብረተሰቡ ዘንድ የደም መለገስ ልማዱ እጅግም ነው። ጤናማ ደም ቢያገኙ ነፍስ ሊዘሩ የሚችሉ በህመም አልጋ ላይ የሚገኙ ጥቂት እንዳልሆኑ ይታሰባል። እናም የደም ባንክ አቅሙ እንዴት ይሆን? ደም ለጋሾችስ ምን ይላሉ? ለጥቂት ደቂቃ አብረን እንቆይ። ኢትዮጵያ ከሰኔ 7 ቀን 2011 ዓ ምት ጀምሮ ባሉት ቀናት የደም ልገሳ ቀንን እያከበረች መሆኗን የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር ዶክተር ሄሌና ሀይሉ ገልጸውልናል። በ2004 ዓ ምት የደም ባንክ አገልግሎት አዲስ አበባ ላይ ከተቋቋመ ወዲህም በመላ ሀገሪቱ አሁን 42 ባንኮች መደራጀታቸውንም አስረድተውናል። የደም ልገሳው ሂደት በምን መልኩ እየተከናወነ እንደሚገኝም እንዲህ ያስረዳሉ። ደም እየሰበሰብን ያለ ነው። ከበጎ ፈቃደኞች ነው። ያንን ነው ለታካሚዎቻችን የምንሰጠው። ይሄ እንግዲህ በኢትዮጵያ አቆጣጠር ከሁለት ሺህ አራት ጀምሮ ነው እንደዚህ በበጎ ፈቃደኝነት ላይ ያተኮረ የደም ማሰባሰብ ስራ እየሰራ ያለ ነው። ከዛ ፊት ግን የቤተሰብ ምትክ የሚባል አለ። ቤተሰብ ሰው ሲታመምበት ራሱ የቤተሰብ አካል ደም የሚሰጥበት ማለት ነው። አሁን ግን ደም ባንኩ ራሱን ችሎ ኤጀንሲ ሆኖ ተቋቁሞ ደምን እንዳልኩሽ በበጎ ፈቃደኝነት ሰብስበን በባንክ ውስጥ አስቀምጠን በአስፈላጊ ጊዜ ለታካሚ የምንሰጥበትን ስርዓት ፈጥረናል። ደም ልገሳውም ሆነ ማሰባሰቡ ፈቃደኛ ሲገኝ መሆኑ እሙን ነው። ደም ለመለገስ ህብረተሰቡ ምን ያህል ዝግጁ ነው? ዶክተር ሄሌና እንደሚሉት ግንዛቤው ገና ቢሆንም በያዝነው ዓመት እስካለንበት ወር ድረስ ያለው ሲታይ ከሚያስፈልገው የደም መጠን ከዘጠና በመቶ በላይ ከለጋሾች ማሰባሰብ ተችሏል። በጎ ፈቃደኛ ደም ለጋሽ ለማግኘት ብዙ የትምህርትና ቅስቀሳ ስራ ይፈልጋል። ህብረተሰባችን ከጊዜ ወደ ጊዜ ይሄ እውቀቱ ደም መለገስ ላይ እየተሻሻለ ቢመጣም ስቲል ከሚፈለገው ወይም ደግሞ የዓለም ጤና ድርጅት ከሚያስቀምጠው ስታንዳርድ አንጻር ስናየው አሁንም ብዙ ይቀራል። ሆኖም ግን አሁን ላይ በተለይ የሁለት ሺ አስራ አንድ I'm gonna see uh yeah. no dense and nice. ከሁለት መቶ ሺህ በላይ የበጎ ፈቃደኛ ደም ለጋሽ ደም ለግሶ አገልግሎት እየሰጠን ያለ ነው። ከዛ ውስጥ ደግሞ ኦልሞስ ወደ ሰባ ሶስት ሺህ የሚሆነውን አዲስ አበባ ላይ ነው የተሰበሰበው። ያ ማለት ደግሞ ኦልሞስ ዘጠና ስምንት ፐርሰንቱን የደም ፍላጎቱን ማርካት ችለናል ማለት ነው። የሐኪም ቤቶች መስፋፋትና በተለይም ከወሊድ እንዲሁም ካንሰርን ከመሳሰሉ ሕክምናዎች እና ከአደጋዎች ጋር በተገናኘ ጤናማ ደም የሚያስፈልጋቸው ወገኖች ቁጥር መበራከት የደም አቅርቦት ላይ ጫና ማሳደሩ እየታየ መሆኑን ዶክተር ሄለና ኃይሉ ዘርዝረዋል። ሰዎች በነጻ ደም መለገስ እንዲለምዱ ቅስቀሳ እየተደረገ እንደሆነ የሚናገሩት ባለሙያዋ በተለይ ታዋቂና በህብረተሰቡ ዘንድ ተቀባይነት ያላቸውን ዜጎች ለምሳሌነት እየተጠቀሙ መሆኑንም ገልጸዋል። ለዚህ ማሳያ የሚሆን አሁን በዚህ ሳምንት የበጎ ፈቃደኛ ደም ለጋሾች ቀን በዓለም አቀፍ ደረጃ ስናከብር ኢትዮጵያ ውስጥ ደግሞ ለአስራ ስድስተኛ ጊዜ ይህንን በዓል እያከበርን በዛውን ህብረተሰቡን እየቀሰቀስን እያስተማርን እንገኛለን በትላንትና ዕለትም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከባለቤታቸው ወይዘሮ ዝናሽ ታያቸው ጋራ ሆነው ደም ለግሰዋል ስለዚህ ይህንን ከከፍተኛ ባለስልጣናት ጀምሮ ያለ ንቅናቄ አሁን በህብረተሰቡ ላይ እየተፈጠረ ስላለ በበቂ ሁኔታ ደም እንሰበስባለን ብለን እንግዲህ እናምናለን ዶክተር ሄለና እንደገለጹልን ጠቅላይ ሚኒስትሩ ከነ ባለቤታቸው ደም የለገሱት በራሳቸው ጥያቄ በፈቃደኝነት ነው። እሳቸውን በመከተልም በጠቅላይ ሚኒስትር ጽህፈት ቤት የሚሰሩ ባለሙያዎች፣ ከፍተኛ ባለስልጣናት፣ አርቲስቶች እንዲሁም ኳስ ተጫዋቾችም ደም መለገሳቸውንም ጠቁመዋል። ደም ለመለገስ የሚችል እንዴት ያለ ሰው ነው? ማንኛውም ጤነኛ የሆነ የማህበረሰብ ክፍል ከአስራ ስምንት አመት ጀምሮ እስከ ስልሳ አምስት አመት ድረስ ደም መለገስ ይችላል። ደም መለገስ ለደም ለጋሹ ምንም አይነት ጉዳት አያመጣም። ባይዘወይ እንዳውም ለደም ለጋሹ ጥቅም ይኖረዋል። ጤንነቱን እንዲጠብቅ ያግዘዋል። በተለያዩ በሽታዎች ይከላከልለታል። እንደዚሁም ደግሞ ከሁሉም የሚያልፈው ደግሞ በሚተካው ደሙ የማይተካን የሰው ልጅ ህይወት መታደግ ይችላል። ያ ደግሞ የሚሰጥ እርካታ በጣም ከፍተኛ ነው። ክብደቱ ከአርባ አምስት ኪሎ ያላነሰ፣ ሰውነቱን በአካላዊ እንቅስቃሴ በወጉ የሚጠብቅ ሰው ደም መለገስ ይችላል። ባለሙያዋ እንደገለጹልን እግረ መንገዱን ደግሞ የደም አይነቱ ከየትኛው ጎራ እንደሆነ ያላወቀው ህመም ይዞት እንደሆነም በዚሁ አጋጣሚ በነጻ ሊመረመርና ጤንነቱንም እንዴት መጠበቅ እንደሚኖርበት ሊማር እንደሚችልም ዶክተር ሄለና ነግረውናል። ደም መለገስ የመንፈስ እርካታ እንደሚሰጥ ሰባ ሶስት ጊዜ ደም በመለገስ ልምድ ያካበቱት ሲስተር አሰጋሽ ጎሳ ገልጸውልኛል። ስንት ጊዜ ነው ደም የለገሱት? ሰባ ሶስት ጊዜ ምን ማለት ነው? እንደው ደም መለገስ እንዴት አይነት ስሜት ይፈጥራል? ደም መለገስ ከሁሉ በላይ ከራስ አልፎ ለሌላ ሰው መኖር ማለት ነው። ምክንያቱም እኛ ችለን ይሄንን ደማቶ ሊሞት ያለውን ሰው ከእግዚአብሔር በታች መርፋት ቀላል ነገር አይደለም እና ትልቅ የሕሊና እርካታ ነው የሚሰጡ። አሁን አንዳንድ ጊዜ ሰዎች ምን ይላሉ? ደም የለን ይላሉ። አንድ ሰው ደም ከሌለ በሕይወት የለም ማለት ነው። ስለዚህ ጤነኛ ሰው እስካለ ድረስ ማንም ሰው በደም እጦት መሞት የለበትም። የብሔራዊ ደም ባንክ አገልግሎት ባልደረባ የሆኑት ሲስተር አሰጋሽ ሰዎች ምንጊዜም ደም አጥቶ ሊሞት ያለ ሰውን ማሰብ እንደሚገባቸውም ይናገራሉ። እሶ ይሄንን የደም ልገሳ እንደው ሰባ ሶስት ጊዜ ማለት እንግዲህ በትንሹ አንድ አስራ አምስት አስራ ስድስት አመት አይሆንም? እውነት ነው ያልፋል። መውለድም አለ ማጥባትም አለ መሀል ላይ እዚህ ላይ ትኩረት አድርገው እንደው እንደዚህ ደም ለመለገስ የወሰኑት እዛ የደም ባንክ ስለሚሰሩ ነው? በእርግጥ አዎ፣ ብዙ ጊዜ ሩስ ስትሆኚ ነው የሚገባሽ። እና ደም ባንክ ውስጥ የምትክ ደም ይባላል። የምትክ ደም ምንድን ነው? ከቤተሰብ አንድ ሰው ቢታመም ሆስፒታል ሄድና ደም የሚያስፈልገው ከሆነ ሄዳችሁ ቀይ መስቀል ወይም ደም ባንክ ደም ለግሱ ይባላሉ። ቤተሰብ የሚችል ይሰጣል፣ የማይችል ደግሞ እኛ በቂ ደም ካለን ከዛ ላይ እርዳታ እናደርጋለን። አንዳንድ ጊዜ ደሞ አንዳንዶች ገንዘብ ያላቸው ደግሞ ስቴዲየም ዙሪያ ስለሆነ ደም ባንካችን ያለው እዛ አካባቢ ደም የሚሸጡ ሰዎች ስላሉ ከእነሱ ላይ ገሰው ይጠቀማሉ። እኔ ያገኘሁት ከክፍለ ሀገር ከገጠር የመጣ ሰው ነው። ባለቤቱ ታማበት ደም ያስፈልጋት ነበር። የሁለት ሰው እና በሱ በተረዳው ደም መለገስ ማለት መሞት አድርጎ ስለቆጠረው እኔ ልሞት እሷ ስዳንልኝ እያለው እና እኔ በአንተ ቦታን ይሰጣል ወይ ያልኩኝ ሰጠሁኝ እና ከዛ ጊዜ ጀምሮ ብዙዎች እንደዚህ በተደጋጋሚ የሚቸገሩ ሰዎች ስለሚመጡ ያን ወይም እንደ በጎ ፈቃደኛ ደም መለገሴን ቀጠልኩኝ ማለት ነው። የአዲስ አበባው ዘጋቢያችን ሰለሞን ሙጬም ከሁለት ዓመታት ወዲህ ደም በመለገስ ላይ መሆኑን ነው የነገረኝ። ከሁለት ዓመት በፊት ነበር ደም መስጠት የጀመርኩት እንግዲህ አንድ ሁለት ጊዜ ወሩን ጠብቄ መሄድ ስላልቻልኩ ነው እንጂ ስምንት ጊዜ መስጠት እችል ነበር ማለት ነው። ምክንያቱም በየሶስት ወሩ ስለሚሰጥ ማለት ነው። ያው መንገድ ላይ ደም ስጡ እያሉ እንደዚህ ሰዎችን ሲያበረታቱ ነው። እኔም ምን አለበት ብሰጥ ብዬ ያለውን ነገር ከጠየቁኝ በኋላ ሰጠሁኝ። ከዛ በኋላ ግን በየሶስት ወሩ ለመስጠት ሙከራ አደርጋለሁ እና ለስድስተኛ ጊዜ ከትናንት በፊት እሑድ ዕለት ሰጥቻለሁ ማለት ነው። እና ደስ ይላል። የሆነ ደስ የሚል ስሜት አለው እንደመለገስ አንተ ደስ ይላል ብለሃል። እኔ ደግሞ እንደነገርኩ ቅድም መርፌ እፈራለሁ። እንደኔ አይነት ሰው እንዴት ነው መለገስ የሚችለው? አይ ምንም የሚያስፈራ ነገር ያለው አይመስለኝም። ያው እንዲሁ ስናስበው መርፌ ነገር ያው ስለ ሰው ስለሚሆን ሰውነታችንም በጣም ስለምንጠነቀቅለት የፍርሃት ስሜት ሊኖር ይችላል እንጂ የቅጥበት ነው ሊሰጥ የሚችለውን ነገር ስታስቢው ግን ሌላ የሚያስፈራ ነገርንም ተቋቁሞ እንደዚህ አይነት በጎ ነገር መስጠት እንደሚቻል ማመን ከተቻለ ምንም የሚያስፈራ ነገር አይኖረውም። በእርግጥ አሁን ላይ አዲስ መርፌ እንደተቀየረም ሰምቻ፣ ያለው ትንሽ አመም ታደርጋለች፣ መጀመሪያ ላይ እጅ ላይ ጣት ላይ ደሙ ሲወሰድ ማለት ነው። ግን ያን ያክል የሚያስፈራ ነገር ነው ማለት አይቻልም። ብዙውን ጊዜ የሕክምና አገላለጹን ካለመረዳት ሰዎች ስለ ደም ማነስ ያወራሉ። ደም ማነስ አለኝ የሚል ሰው ደም ሊሰጥ ቢሄድስ? ዶክተር ሄለና ሀይሉ ምላሽ አላቸው። እሱን መመርመር እንችላለን ወይ ሌቭል አለው ያውን፣ የጤና ባለሙያም ስለሆንኩኝ ደም ማነስ አለብኝ ብሎ የሚያስብ ሁሉ ደም ከመለገስ አይከለከልም። ምክንያቱም ይመጣና እኛ ጋራ ምርመራ እናደርግለታለን ይሄ ሰው ደም መለገስ ይችላሉ ወይ ብለን እሱ ውስጥ ያለው ራሱ ደም በቂ መሆኑን አስቀድመን ምርመራ አድርገንለት ነው ከዛ ደም እንዲለግስ የምናደርገው። የዛሬ 10 ዓመት የቤተሰብ ምትክ በሚለው የደም ልገሳ 24000 ሰዎች በአመት ደም ይሰጡ እንደነበር ነው የብሔራዊ የደም ባንክ አገልግሎት ዋና ዳይሬክተር የገለጹልን። ዘንድሮ የያዝነው ዓመት ባይጠናቀቅም 24000 ገደማ በጎ ፈቃደኞች ደም መለገሳቸው ተመዝግቧል። ቋሚ ደም ለጋሾች በአመት ሶስት ጊዜና ከዚያ በላይ መስጠት የሚችሉ ናቸው። አንድ ሰውም በየሶስት ወሩ ደም መለገስ ይችላል ይላሉ። አዎ በየሶስት ወሩ ነው ደም መስጠት የሚችለው። ያ ደግሞ የሚያያዘው የደም ሴሎቹ በመቶ ሀያ ቀን ውስጥ ማክሲመም ስለሚተካ ነው። ተፈጥሯችን ራሱ አሮጌውን የደም ሴል እያጠራ አዲስ የደም ሴል ይተካል። ይዘው ከአንድ ሰው ደም ስንወስድ የሶስት ሰዎችን ህይወት ማዳን እንችልበታለን። እኛ መርምረን ኮምፖነንት ብለን እንለዋለን። እኛ የተለያዩ የቀይ ደም ሴል፣ ፕሌትሌት፣ ፕላዝማ እያለን የምንፈልገውን አይነት የደም ሴሎችን ከሱ ውስጥ አውጥተን ሶስት ሰው ማዳን እንችላለን። ከዚህም ሌላ እስከዛሬ ደሚቀዳበት የነበረውን ስልት የሚቀይር ዘመናዊና አስፈላጊውን የደም ክፍል መርጦ ሊወስድ የሚችል አዲስ መሳሪያ ኢትዮጵያ ማስገባቷን በመግለጽ ወደፊት ይህ ስራ ላይ ሊውል እንደሚችልም ገልጸውልናል። ይህን መሳሪያ መጠቀም ሲጀምር ደግሞ የግድ ሶስት ወር መጠበቅ ላያስፈልግ ይችላል። ከለጋሾች የሚወሰደው ደም ለአገልግሎት ከመዋሉ አስቀድሞ ምርመራ የሚደረግለት ሲሆን የቆይታ ጊዜውም ከአምስት ቀን እስከ አንድ ዓመት ሊዘልቅ እንደሚችልም አስረድተዋል። ለቃለምልልሱ የተባበሩንን ከልብ በማመስገን ለዕለቱ ያልነውን አበቃን። አድማጮች፣ አስተያየት ጥቆማቸው አይለን ሸዋየ ለገሰ ነኝ። ሰላም ሁኑ።